የጀርመን የውጭ ጉዳይ ሚኒስትር በያዝነው ሳምንት ሁለት የምዕራብ አፍሪቃ ሀገራትን ጎብኝተዋል። በቅድሚያ ሴኔጋል ደርሰው ወደ ኮት ዶቨዋር የተሻገሩት አናሌና ቤርቦክ በሳህል አካባቢ ሀገራት የታጣቂዎች ጥቃትና ወታደራዊ መፈንቅለ መንግስትን ተከትሎ የሚታየው የጸጥታ ስጋት ዋነኛ የመነጋገሪያ አጀንዳቸው ነበር። በኮት ዴቯር ቆይታቸውም ከማዕከላዊ ሳህል አካባቢ ተነስቶ የተስፋፋውን የሽብር እንቅስቃሴ ለመግታት ስልጠና የሚሰጥበትን የጸረ ሽብር ማሰልጠኛ አካዳሚን ጎብኝተዋል። ከዋና ከተማ አቢጃን ሰላሳ አምስት ኪሎ ሜትር ወጣ ብሎ በሚገኘው በዚህ አካዳሚ የፈረንሳይና የአሜሪካ ባለሙያዎች የሚሳተፉ ሲሆን ጀርመን ለስልጠናው ሁለት ነጥብ አምስት ሚሊየን ዩሮ ገደማ ድጋፍ አድርጋለች። የታጣቂዎች ጥቃትና ወታደራዊ መፈንቅለ መንግስት በጠናበት አካባቢ የጀርመናዊ ውጭ ጉዳይ ሚኒስትር የዚህ ወቅት ጉብኝት በዋናነት በጸጥታ ጉዳይ ያለውን ትብብር ማዕከል ያደረገ ነው። በተጠቀሰው አካባቢ ጥቂት በማይባሉት ሀገራት ተከታታይ መፈንቅለ መንግስታት ከተካሄዱ በኋላ ከምዕራቡ ዓለም መንግስታት ጋር ግንኙነታቸው የቀጠለው ሁለት ሀገራት ሴኔጋልና ኮት ዲቯር ብቻ ናቸው። የማሊ፣ ቡርኪና ፋሶና ኒጀር ጦር ኃይሎች ስልጣን ይዘዋል። የወታደራዊ መሪዎቹ ምክንያት መንግስታቱ እስላማዊ ሽብርተኝነትን ለመቆጣጠር አልቻሉም የሚል ነው። ሶስቱም የፈረንሳይና የሌሎች ሀገራት ወታደሮችን ወደ የመጡበት መልሰዋል። ሆኖም ወታደሮቹ ስልጣን ከያዙ በኋላም ውጊያው መባባሱ ነው የሚነገረው። በጋራ የቆሙት እነዚህ ወታደራዊ መሪዎች የውጭ ጣልቃ ገብነትን በጋራ ለመከላከልም ዝግጁ ነን ብለዋል። በሳህል አካባቢ ያለው የጸጥታ ይዞታ ለሀገራቸው ወሳኝ ነው ያሉት ቤርቦክ ከኮትዲቮር ፕሬዝዳንት አላሳን ዋታራ ጋ ባደረጉት ውይይት በዚህ ላይ በጥልቀት መነጋገራቸውን እንዲሁም ጀርመን ለአካባቢው ጸጥታ እንዴት አስተዋጽኦ ልታደርግ እንደምትችል መወያየታቸውን አስታውቀዋል። ጀርመን ኒጀር ውስጥ በመከላከያ ኃይሏ የሚንቀሳቀሰውን የአየር ኃይል ጣቢያ በመጪው ነሐሴ ወር ለመልቀቅ በዝግጅት ላይ ነች። የውጭ ጉዳይ ሚኒስትሯ እንደገለጹት ኒጀር ውስጥ ካለው መንግስት አስተማማኝ ነገር ባለመኖሩ ሀገራቸው ጀርመን ስታደርገው የነበረው የጸጥታ ድጋፍ አይቀጥልም። በአንጻሩ የተሻለ ዴሞክራሲያዊ ሂደት እያሳዩ ነው ያሏቸው እንደ ሴኔጋል ያሉ ሀገራት የጀርመንን ባለሀብቶች ቀልብ መሳብ እንደቻሉም አመልክተዋል። ቤርቦክ በዚህ ጉብኝታቸው በርከት ያሉ የጀርመን የንግድ ልዑካንን አስከትለው ነው የተጓዙት። ቀድሞ የፖለቲካ እስረኞች የነበሩት አዲሶቹ የሴኔጋል መሪዎች ሀገራቸው በራሷ የምትወስንና ና በራሷ የምትተማመን እንድትሆን ይፈልጋሉ። ለዚህም በሴኔጋል ጀርመን መዋለ ነዋይ እንድታፈስ ይሻሉ። ጉብኝታቸው ከበጎ አድራጎት ባሻገር የሀገራቸውን ፍላጎት ያነገበ መሆኑን ያመላከቱት ቤርቦክ በሳህል አካባቢ እያደገ የመጣው የቻይና፣ ሩሲያና ቱርክ ተጽዕኖን በማመልከት በመዋለን ዋይ ማፍሰስ ሂደት ሊፈጠር ይችላል ያሉትን ጠቁመዋል። እኛ እንደ ዲሞክራሲያዊ ሀገራትና አውሮጳ ምንም ሳናደርግ ሌሎች መዋለን ዋይ እያፈሰሱ ምናልባትም በእኛና በጸጥታ ጥቅማችን ላይ በተቃራኒው ተግባራዊ ሊሆን የሚችል ጥገኝነት ይፈጥራሉ። በአሁኑ ጊዜ በምዕራብ አፍሪቃ የባህር ዳርቻ ባሉ ሀገራት አንጻራዊ መረጋጋት መኖሩን ያመለከቱት ሚኒስትሯ እንደ ሴኔጋል ባሉት ሀገራት የኢኮኖሚ ማገገሚያው እውን መሆን ካልቻለ ተስፋ መቁረጥን አስከትሎ ወጣቶች በቀላሉ በወንጀለኛ ቡድኖች እጅ እንዲገቡ ሊያደርግ እንደሚችልም አሳስበዋል። ወጣቶች የሕይወት አቅጣጫ ከሌላቸው በወንጀለኛ ቡድኖችና በአሸባሪዎች በቀላሉ ይመለመላሉ፣ ከሀገራቸው ይሰደዳሉ። ይህም የአውሮፓን የስደተኞች ቀውስ ያባብሳል። ጀርመን ለምን ከኒጀር ጋር ትብብሯን አቋረጠች በሚል ቤርቦክ ኮትዴቮር ላይ ከጋዜጠኞች ለቀረበላቸው ጥያቄ ወታደራዊው ድጋፍ ቢቋረጥም የልማት ትብብሩ እንደሚቀጥል ገልጸዋል። በእርግጥም ከሳህል አካባቢ አንጻር ሲታይ የምዕራብ አፍሪቃ የባህር ዳርቻ አንጻራዊ መረጋጋት ይታይበታል። ይህ ለምን ያህል ጊዜ ይዘልቃል የሚለው መሰረታዊ ጥያቄ ነው። የኮትዴቮር ፕሬዚደንት አላሶን ዋታራ ግን አሁን አስተማማኝ ሁኔታ ላይ ነን ነው የሚሉት። የለም የለም፣ ኮትዲቯር የተረጋጋች ሀገር መሆኗንና እንዲሁም እንደምዘልቅ አረጋግጥላችኋለሁ። የዚህ መረጋጋት መንስኤው ደግሞ ሀገሪቱ በአግባቡ ስለምትተዳደር ነው። እናም እኔ ይህን በትህትና እናገራለሁ። በነዚህ ዘርፎች ላይ ሁሉ በቂ ትኩረት አድርገናል። በማህበራዊ ዘርፍ ገንዘብ አፍሰናል። በጣም ግልጽ ምርጫ አካሂደናል። ምርጫውን ለመታዘብ የፈለጉ ሁሉ ይህንኑ እንዲያከናውኑ ተጋብዘዋል። የምንፈራው ነገር የለም። በዚያም ላይ የሪፐብሊኩ ሰራዊትም እንዳለን እገልጻለሁ። በዚህ በኩል የሚያሰጋን ነገር የለም። ቀጣዮቹ ምርጫዎችም ዴሞክራሲያዊ እንደሚሆኑ ላረጋግጥላችሁ እችላለሁ። ምርጫውን መታዘብ የሚፈልጉትን ሁሉ እንቀበላለን።